የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶

በኦሙሩ አምስት አርሶ አደሮች በታጣቂዎች መገደላቸውን የአካባቢው ነዋሪዎች ገለጡ። የዕለቱ አብይ ርዕስ ዝርዝሩን ይዟል። የዋክ ህምራ ዞን 18 ቀበሌዎች ከታጣቂዎች ቁጥጥር ነፃ ባለመሆናቸው ለመልሶ መቋቋሙ ጫና እንደፈጠረበት አስታወቀ።

የግሉ የጤና ዘርፍ በክፍያ መወደድ ከህብረተሰብ ተደራሽነት እየራቀ እንደሆነ ኢሰመኮ ገለጸ። የነኝህም ዝርዝር ደርሶናል በመጽሔቱ ክፍለ ጊዜ ይቀርባሉ። ሰኔ ሐሙስ ሰኔ 8 2015 ዓ ም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዜናዎቹን የሚያሰማን እንግዲ ወልዴ የቅንብሩ ደግሞ ኤልያስ አስማረ፣ የስርጭት መሐንዲሳችን ኮርኔልየስ ቴር ነው

እስከ ምሽቱ አራት ሰዓት ድረስ አብረናችሁን ዘልቃለን ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን። በቅድሚያ ግን ሰዓቱን ያለም ዜና በድጋሚ እንደምናመሻችሁ ዜናውንም ማሰማችሁ እንግዲህ ወልዴ ነኝ። የምዕራብ ዳርፉር አገረ ገዢ መገደላቸውን ተመድ ማውገዙ፣ የፌስቡክ እናት ኩባንያ የሆነው ሜታ በኬንያ ክስ በኬንያ ክስ ተመሠረተበት

የተሻሻለ የኮቪድ ክትባት ሊዘጋጅ እንደሚችል ተጠቆሙ የሚለው ዋና ዋናዎቹ ናቸው። ወደ ዝርዝሩ እናልፋለን። የምዕራብ ዳርፉል አገረ ገዢ ካማስ አብደላ አብባከር በትናንትናው እለት መገደላቸው እጅግ እንዳስደነገጠውና እንደሚያወግዝ በሱዳን የተባበሩት መንግስታት ድርጅት የሽግግር ድጋፍ ሰጪ ልዑክ ባወጣው መግለጫ አስታውቋል።

ለግድያው የአረብ ሚሊሻዎችና የፈጥኖ ድራሽ ኃይሉ ተጠያቂ እንደሆኑ አስተማማኝ የአይን ምስክሮች ቃል ሰጥተዋል ሲል የልዑኩ መግለጫ አስታውቋል። የፈጥኖ ድራሽ ኃይሉ ክሱን አስተባብሏል። ድርጊቱን የፈጸሙት በአስቸኳይ ለፍርድ እንዲቀርቡ፣ ሁከቱም የበለጠ እንዳይስፋፋ፣ እንዲሁም የሱዳን ሕዝብ በጥላቻ ንግግርና በጎሳ ልዩነት ተጠልፎ ግጭት ውስጥ እንዳይወድቅ ብልህነት የተሞላው መፍትሔ እንዲሻ ልዑኩ ጥሪ አቅርቧል።

በቀጠናው በአደራዳሪነት ትልቅ ሚና የነበራቸውና የጁባን ስምምነት ከፈረሙት አንዱ የነበሩት አገረ ገዢው መገደል በእጅጉ የሚያሳዝን ነው ሲል ልዑኩ በመግለጫው አመልክተዋል። ይህ በእንዲህ እንዳለ በሱዳን እየተካሄደ ያለው ግጭት ከሁለት ሚሊዮን በላይ ሰዎች ማፈናቀሉን የተባበሩት መንግስታት ድርጅት ትናንት ረቡዕ አስታውቋል።

በዳርፉር እየተባባሰ የመጣው ጥቃት በስብህና ላይ የተፈጸመ ወንጀል ተብሎ ሊገለጽ እንደሚችል አንድ የመንግስታቱ ድርጅት ባለሥልጣን አስታውቀዋል። ዝርዝሩን ደረጀ ደስታ ይዞታል። በዋና ከተማይቱ ካርቱምና አካባቢዋ በተከሰቀሰ ውጊያ ሱዳን ከፍተኛ ቀውስ ውስጥ ገብታለች። ከባዱ ውጊያ ሲካሄድባቸው በሰነበቱት በዋና ከተማዋ ክፍሎች ክፍሎችና በዳርፉር ትናንትም ውጊያው ቀጥሏል።

እስካለፈው ሰኞ ድረስ በጦርነቱ ቢያንስ 959 ሰዎች ሲሞቱ 4750 የሚደርሱ ሌሎች ሰዎች መቁሰላቸውን በሰላማዊ ሰዎች ላይ የደረሰውን ጉዳት የሚከታተለው የሱዳን ዶክተሮች ማህበር አስታውቀዋል። በምዕራብ ዳርፉር ዋና ከተማ ጀኒና እየተካሄደ ባለው ግጭት የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል የዶክተሮቹ ማህበር አመልክቷል።

በአሰቃቂው ግጭት ሳቢያ ከ1.6 ሚሊዮን በላይ ሰዎች መኖሪያቸውን በመልቀቅ ደህንነታቸው ወደሚጠበቅበት ሌሎች የሱዳን አካባቢዎች መሰደዳቸውን ዓለም አቀፉ የፍልሰት ድርጅት አይኦኤም አመልክቷል።

ሌሎች ወደ 530 ሺህ የሚደርሱ ሱዳናውያን ደግሞ ወደ ግብጽ፣ ደቡብ ሱዳን፣ ቻድ፣ ኢትዮጵያ፣ ማዕከላዊ አፍሪካ ሪፐብሊክና ሊቢያ መሰደዳቸውን የፍልሰተኞቹ ድርጅት ጨምሮ አስታውቀዋል። በ 18 ቱም የሱዳን ክፍለ ግዛቶች ነዋሪዎች ሲፈናቀሉ ከጠቅላላው የተፈናቃዮች ቁጥር 65 ከመቶ ያህሉን ካርቱም ይዛለች። ምዕራብ ዳርፉር 17 ከመቶ ተፈናቃዮችን በማስመዝገብ እንደምትለጥቅ ዓለም አቀፉ የፍልሰት ድርጅት አስታውቋል። የምዕራብ ዳርፉር ግዛት አስተዳደ

አስተዳዳሪ ካሚስ አብደላ አብካር የፈጥኖ ደራሹ ጦርና አጋር ሚሊሻዎች በጄኒና ዙሪያ ማህበረሰቦችን ያጠቃሉ ሲል ከሰዋል። የተባበሩት መንግስታት የዘር ማጥፋት መከላከል ልዩ አማካሪ አሊስ ዋይሪሙ ደሪቱ ከትላንት በስቲያ ማክሰኞ ባወጡት መግለጫ የሚሰቀጥጥ ጥቃት ያሉትን የጄኒና ጥቃት አውግዘዋል።

እንዲህ ያለው ውጊያ እንደገና ወደ አስገድዶ መድፈር ግድያና የዘር ማጽዳት ዘመቻ ተለውጦ ወደ አስከፊ ወንጀል ሊያድግ እንደሚችል አማካሪዋ አስጠንቅቀዋል። በአውሮፓ የመረጃ ጥበቃ ሕጉን በመተላለፉ ከፍተኛ ጥቃት ቅጣት የተጣለበት የፌስቡክ እናት ኩባንያ ሜታ

በኬንያ ደግሞ በማኅበራዊ ሚዲያው ላይ የሚወጡ የጥላቻና ሁከት ቀስቃሽ ይዘቶችን ይቆጣጠሩ የነበሩ የቀድሞ ሰራተኞቹ ክስ መስርተውበታል። ካለፈው ዓመት ግንቦት ወዲህ በሜታና ካሊፎርኒያን መሠረት ባደረገው ሳማ የተባለ ኩባንያ ላይ ሶስት ክሶች ተመስርተዋል። ሳማ በፌስቡክ ላይ የሚወጡ የጥላቻና ሁከት ቀስቃሽ ይዘቶችን እንዲቆጣጠር ተቀጥሮ የነበረ ኩባንያ ነው።

ሳማና ፌስቡክ፣ ዋትሳፕ፣ እንዲሁም ኢንስታግራምን በባለቤትነት የያዘው ሜታ በክሱ ጭምጥ ላይ አስተያየት እንዲሰጡ በኤኤፍፒ ቢጠየቁም መልስ ሳይሰጡ ቀርተዋል። በሳማ ላይ የተመሠረቱት ሁለት ክሶች በቀድሞ ሠራተኞች ሲሆን ዳንኤል ሙታንግ የተባለው አንደኛው ከሳሽ ኢሰብአዊ የሥራ ሁኔታ፣ የተጭበረበረ የአቀጣጠር ዘዴ፣ በቂ ያልሆነና በሰዓቱ የማይፈጸም ክፍያ፣ እንዲሁም ለአእምሮ ጤና ድጋፍ አለመኖር ከሷል።

የሰራተኛ ህብረት ለመመስረት በመሞከሩ ከስራው እንደተባረረ ዳንኤል ገልጿል። ባለፈው መጋቢት 184 የሚሆኑ ሰራተኞች ሳማ ኩባንያ የናይሮቢ ቢሮውን ሲዘጋ ካላ አግባብ እንደተባረሩ በመጥቀስ ክስ መስርተዋል። ባለፈው ታህሳስ በፌስቡክ በተሰራጨ የጥላቻ መልእክት ምክንያት በኢትዮጵያ የሰው ሕይወት ጠፍቷል በሚል ሜታ ኩባንያ

ተጎጂዎችን ለመርዳት የአንድ ነጥብ ስድስት ቢሊዮን ዶላር ፈንድ እንዲያቋቁም ታዞ እንደነበር ይታወሳል። የቫቲካኑ ሊቀ ጳጳስ ፍራንሲስና በካይሮ የሱኒ አስተምህሮት ታላቅ ተቋም ታላቅ ኢማም የሆኑት ሼክ አህመድ አልጣይብ ትናንት ረቡ ለተካሄደው የጸጥታው ምክር ቤት ስብሰባ በላኩት መልእክት በዓለም ላይ ለግጭት መቀስቀስ ምክንያት ነው ያሉትን ጥላቻ አውግዘው

የወንድማማችነት አስፈላጊነት ላይ ትኩረት በመስጠት መልእክታቸውን አስተላልፈዋል። ከተደረገላቸው ቀዶ ጥገና በማገገም ላይ ያሉት ሊቀ ጳጳስ ፍራንሲስ በላኩት የጽሑፍ መልእክት ሦስተኛው የዓለም ጦርነት ቀስ በቀስ እየተካሄደ መሆኑን ጠቁሞ የኒውክሌር ጦር መሣሪያዎች ጥቅም ላይ መዋልና ጉዳት የማድረስ እድልም አላቸው ብለዋል። በመሆኑም ጦርነት ይብቃ ለማለት ጊዜው ደርሷል ብለዋል።

አንድ ሺህ ዓመት ያስቆጠረው በካይሮ የሚገኘው የሱኒ አስተምህሮት ማዕከል ታላቅ ኢማም የሆኑት ሼክ አህመድ አልጣይብ በቪዲዮ ለጸጥታው ምክር ቤት በጉባኤ ባስተላለፉት መልእክት ለዓለም ሰላም የሰው ልጆች ወንድማማችነት ቁልፍ ነው ብለዋል። ይህም ከሊቀ ጳጳሱ ጋር አንድ ላይ በመሆን በእንደ አውሮፓውያን አቆጣጠር 2019 ካስተላለፉት መልእክት ጋር ተመሳሳይ ነው ተብሏል።

የምክር ቤቱ የወሩ ፕሬዝደንት የሆነችው የተባበሩት አረብ ኤምሬትስ ሰላምን ለማምጣት የሰው ልጆች ወንድማማችነት ያለው ሚና የወሩ ዋና መልእክት እንዲሆን መርጣለች። ምክር ቤቱ የሊቀ ጳጳሱን እና የኢማሙን መልእክት እንዲሁም እንዲሁም የአባላትን ንግግር ካደመጠ በኋላ የጥላቻ ንግግር፣ ዘረኝነት፣ የመጤዎች ጥላቻ፣ ትዕግሥት ማጣት፣ የጾታ ልዩነትና ጽንፈኝነት

ለግጭት መፈንዳት መባባስና መደጋገም አስተዋጽኦ አድርገዋል የሚል የአቋም መግለጫ አውጥቷል። የአቋም መግለጫው ሙሉ በሙሉ ድምፅ ቢጸድቅም አንዳንዶቹ የምክር ቤቱ አባል አገራት በመግለጫው ባወገዟቸው ተግባራት እንደሚከሰሱ የአሶሴትድ ፕሬስ ዘገባ አመልክቷል። የናይጄሪያው ፕሬዝደንት ቦላ ቲኑቡ የአገሪቱን የጸረ ሙስና ኮሚሽን ኃላፊ ከሥራ አግደዋል።

ውሳኔው ስልጣንን ካላግባብ ተጠቅመዋል በሚል በኮሚሽኑ ላይ በመደረግ ላይ ያለው ምርመራ አካል ነው ተብሏል። የኢኮኖሚ እና የገንዘብ ወንጀሎች ጉዳይ ኮሚሽን ኃላፊው አብዱራሺድ ባዋ ከታገዱ በኋላ የአገሪቱ የጸጥታ አገልግሎት ቢሮ እንዳነጋገራቸውም ታውቋል። የፕሬዝደንትነት ስልጣኑን ከጨበጡ ሁለት ሳምንት የሆናቸው ቦላቲኑቡ እስካሁን ሁለት ባለሥልጣናትን ከስራ አግደዋል። ቦላቲኑቡ የኢኮኖሚ ማሻሻያ አደርጋለሁ የሚል ቃል በመግባት የፕሬዚዳንታዊ ውድድሩን አሸንፈው

ስልጣኑን ተቆጣጥረዋል። መንግሥት ባወጣው መግለጫ እንዳመለከተው ኃላፊው ከስራቸው የታገዱት ኮሚሽኑ ስልጣኑን ካለአግባብ እየተጠቀመ ነው የሚል ከበድ ያለ ክስ እየቀረበበት በመሆኑ ነው ተብሏል። ባለፈው ሳምንት ቦላ ቲኑቡ የናይጄሪያውን ማዕከላዊ ባንክ ገዢ ጋድዊን ኤሚፌላን ካገዱ በኋላ የጸጥታው ክፍሉ በቁጥጥር ስር አውሏቸዋል። በመጨረሻም የኮቪድ-19 ክትባት ለአዲሱ የኦሚክሮን

ቫይረስ አይነት በሚሆን መልኩ ለውጥ ተደርጎ በመጪው የፈረንጆች መኸር ሊቀርብ ይችላል ተብሏል። አሁን በመሰጠት ላይ ያለው ክትባት መጀመሪያ ለታየው የኮሮና ቫይረስ አይነት የተሠራ ቢሆንም በሂደት ተውሳኩ ባህሪውን ሲቀያየር ክትባቱም ሲቀያየር ከርሟል። ቀጣዩ አዲስ ክትባት አዲሱን ኦሚክሮን ብቻ ኢላማ ያደረገ ማድረግ ይኖርባቸው እንደው የአሜሪካው የምግብና መድኃኒት አስተዳደር ሳይንቲስቶች በመምከር ላይ ናቸው።

የወረርሽኙ ስርጭት እየቀነሰ ቢሆንም በመጪው ቀዝቃዛ ወቅት ሊባባስ ይችላል የሚል ስጋት እንዳላቸው የአስተዳደሩ የክትባት ኃላፊ ዶክተር ፒተር ማርስ ተናግረዋል። የምግብና መድኃኒት አስተዳደሩ አሜሪካውያን በየዓመቱ አዲስ አይነት የጉንፋን ክትባት እንደሚቀርበላቸው ሁሉ በመጪው መኸር ለተሻሻለ አዲስ የኮሮና ክትባት አይነት እንዲዘጋጁ መልእክቱን አስተላልፏል። አድማጮቻችን ለዜና የተዘመደበው ጊዜ በዚሁ ተጠቃሏል። ለቀሪው ፕሮግራሞች ወደ አሉላ መልሳቸዋሉ።

አመሰግናለሁ። እንግዲሁ ለሰዓቱ የዓለም ዜናዎች። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሀሙስ ሰኔ 8 2015 ዓ ም የዕለቱ

አስተናጋጃችሁ አሉላ ከበደ፣ የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ፣ ዋና አዘጋጇ ጽዮን ግርማ፣ የዌብና ማኅበራዊ አሰናጃችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪያችን ጆጌል ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ወደ መጽሔቱና የዕለቱ አብዮ

የዕለቱ አቢይ ርዕስ ቀደም ብዬ በመግቢያ ያስተዋወቅኩት ነው። እየተሰናዳ ነው፣ እንደደረሰ እናቀርባለን። ወደ መጽሔቱ ቀዳሚ ርዕስ ስንሻገር በዋግ ህምራ ብሔረሰብ አስተዳደር ዞን በአበርገሌና በጻግብጅ ወረዳዎች የሚገኙ 18 ቀበሌዎች እስካሁን ከታጣቂዎች ነጻ አለመውጣታቸው በመልሶ ማቋቋም እንቅስቃሴው ላይ አሉታዊ ተጽዕኖ

እንደፈጠረበት ነው የገለጸው። የዞኑ መንግስት የኮሚኒኬሽን መምሪያ እንደሚለው በርካታ ሰዎች ተፈናቅለው ከነበሩበት ከሰቆጣና በዙሪያው ከሚገኙ መጠለያ ጣቢያዎች ወደ ወረዳው እንዲመለሱ ቢደረግም ራሱን የአገው ዲሞክራሲያዊ ንቅናቄ እያለ የሚጠራ ታጣቂ ቡድን አባላት በተለያዩ ቀበሌዎች ውስጥ እየተንቀሳቀሱ በመሆናቸው ወደ ወረዳው የመጣው ተፈናቃይ ወደ ቀዬው ለመመለስ ተቸግረዋል ነው ያሉት።

የአገው ህዝብ ዲሞክራሲያዊ ንቅናቄ የውጭ ግንኙነት ኃላፊ ታጣቂዎቹ ከአካባቢዎቻቸው ወደ ሌላ ቦታ ሊሄዱ እንደማይችሉ ጠቁሞ፣ የታጣቂዎቹ መኖር ግን የመንግስቱን እንቅስቃሴ አያስተጓጉልም ነው ያሉት። መስፍን አራጌ ነው የተከታተለው።

የዋግ ምራ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ ከፍያለው ደባሱ ከአበርገሌ ወረዳ አስራ አራት ቀበሌዎች እንዲሁም ከጻ ግብዢ ወረዳ አራት ቀበሌዎች ገና ከታጣቂዎች እንቅስቃሴና ተጽዕኖ ነጻ እንዳልሆኑ ገልጸዋል። እንደሚታወቀው በሀገር አቀፍ ደረጃ መንግስትና በህወሀት ወይም ቲፒኤልኤፍ ጋር በተደረገው ስምምነት መሰረት ሌሎች አካባቢዎች ነጻ እንደወጡና መንግስት ገብቶ ማህበራዊ ኢኮኖሚያዊና ሌሎች ስራዎችን እየከወን እንደሆነ ይታወቃል። እንደ ዋግ ምራ

ሲያደር ደግሞ ይሄ አልሆነም። የተወሰኑ አብረገሌ አካባቢ ወደ አስራ አራት

አካባቢ ቀበሌዎች ነጻ ያልወጡ አሉ። ሳግብች ላይ በተመሳሳይ ጥቂት ቀበሌዎች ናቸው ነጻ ያወጡት። ግን ይህ አካባቢዎች በማን ቁጥጥር ስር ነው ያሉት? አሁን እንግዲህ እዛ አካባቢ ብዙ ግልጽ የሆነ ነገር የለም። አዴን የሚባል ተቋም አለ። እዚ አካባቢ ያሉ ነጻ አውጪ ግንባር የሚባል እሱ አለ። በሱ ታኮም ሌላ ያላወረደ ይኖራል ብለን ነው የምንገምተው። እኛ ገብተን አላየንም። በእርግጥ ድርድሮች አሉ፣ በወረዳ ደረጃም በዞን ደረጃ የክልል መንግስት በእርግጥ ሞክሯል። የራሱ በፌዴራል ደረጃ ደግሞ በምን ፕላትፎርም ነው መካሄድ ያለበት የሚል ነገር ራሱ

ፕላን አድርጎ በምን መንገድ መውጣት እንዳለበት ማሰብ ይገባል። ቢኮዝ እነዚህ እንደ ሽፍጣ የምትለው አይደለም ተደራጅቶ የአንድን ማህበረሰብ ነጻ አወጣለሁ ብሎ የተቋቋመ ነገር ስለሆነ በአካባቢው ዝም ብለህ ቀለል አድርገ እኛ እንፈተዋለን የምንለው ነገር አለ። የቀበሌዎቹ ነጻ ለመውጣትም በአካባቢዎቹ ኢኮኖሚያዊ እና ማህበራዊ ተግባራትን ለማከናወን አደጋች ማድረጉን አመልክተዋል። የጤናው ዘርፍ የትምህርቱ ዘርፍ እንዲሁም ሌሎች ኢኮኖሚያዊ ዘርፎች ሁሉም እዛ አካባቢ ገብቶ ለመስራት አመች የለውም። ላለፉት ሶስት አመታት በፀጥታ ችግር ምክንያት

ሻ ተግባሩ የተስተጓጎለው አርሶ አደር በአሁኑ ሰዓት ወደ ምርት ስራው መመለስ ቢኖርበትም ቀበሌዎቹ ከታጣቂዎቹ ነጻ ባለ መውጣታቸው አሁንም ችግር ላይ ነው ብለዋል። እንግዲህ አሁን የእርሻ ሰዓት ነው እንደሚታወቀው፣ ሶስት አመት ያላረሰ ማህበረሰብ ነው። በተለይም ደግሞ አብርግሌና ጻግብጂ ረዘም ያለ አመታትን ሳያርስ የኖረ ነው። ዛሬም በተመሳሳይ እንዳሻው የሚያርስበት ግባቶችን ለማሟላት ምርጥ ዘር፣ ማዳበሪያ፣ ወዘተ የሚባሉ ነገሮችን ማድረግ አልቻለም። ታጣቂዎቹ በተወሰኑ ቀበሌዎች ውስጥ እንዳሉ የሚነ

የተነገርለት ራሱን የአገው ህዝብ ዲሞክራሲያዊ ንቅናቄ ብሎ የሚጠራው ድርጅት የውጭ ግንኙነት ኃላፊ ባየበሬ በሬ ከአማራ ብሔራዊ ክልላዊ መንግስት ከመከላከያ ሰራዊትና ከወረዳ አመራሮች ጋር ውይይት ከተደረገ በኋላ ኃይሎቻቸው የአበርገሌንና የጻግብጂ ወረዳ ከተሞችንና የተወሰኑ ቀበሌዎችን ለቀው መውጣታቸውን አረጋግጠዋል። ታጣቂዎቻቸውም ከአካባቢያቸው ወደ ሌላ ቦታ ሊሄዱ እንደማይችሉ ጠቁመው የኃይሎቻቸው በተጠቀሱት ስፍራዎች መኖር ግን የመንግስትን እንቅስቃሴ እንደማ

አስተጓጉል አስረድተዋል። አጠቃላይ ቀበሌዎችን አልለቀቃቸውም። ለስራ ተግዳሮት የሆናችሁ ነው የሚል ነገር ያለው እኛ ከአካባቢያችን የምንለቅበት ሁኔታ የለም። ከአካባቢያችን ለቀን የትም ስለማንሄድ ማለት ነው። እኛ በመኖራችን ግን መንግስት ስራውን እንዳይሰራ ግን የሚያስተጓጉል ነገር የለም። ምክንያቱም አባሎቻችን በማዕከል የተጠረነፉ ናቸው። የተሻለ ነገር ይፈጠር የሚባል ከሆነ ከአማራ ክልል ጋር እያደረግን የነበርነው ግንኙነት የተቋረጠበት ሁኔታ ስለሆነ ያለው እሱን ቀጥለን

ነገሮችን መነጋገር እንችላለን ማለት ነው። አስራ ስምንቱ ቀበሌዎች ገና ነጻ ባለመውጣታቸው በርካታ ሰዎች አሁንም በአበርገሌና በጻግብጂ ወረዳዎች ዋና ከተማዎች በሚገኙ ትምህርት ቤቶችና መንግስታዊ ተቋማት ቅጽር ግቢ ውስጥ ተጠልለው እንደሚገኙ አቶ ከፍያለው አያይዘው ገልጸዋል። የዞኑ መንግስት ኮሚኒኬሽንም ሆነ የዞኑ አደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት በትምህርት ቤቶች ውስጥ የተጠለሉ ሰዎችን ቁጥር በውል ባይገልጹም፣ በኒሯቅና ጻታ ከተሞች የሚኖሩ ምንጮች በሺዎች ይገ

ይገመታሉ ይላሉ። የአገው ህዝብ በዴሞክራሲያዊ ንቅናቄ የውጭ ግንኙነት ኃላፊ ግን ወደ ቀበሌያቸው ያልተመለሱ የሉም ሲሉ ይከራከራሉ። እኛ ባለን መረጃ የብልጽግና አባል የሆነ የመንግስት ሰራተኛ የሆነ የብልጽግና ማባል የሆነ አካል ራሱ ወደ እኛ ባለንበት ቀበሌ ላይ የገባ መሆኑ ነው የምናውቀው እኛ ስላለን ወደ ቤቱ መመለስ ያልቻለ ተፈናቅለው ያሉ አካላት ስለመኖራቸው እርግጠኛ አይደለሁም። በሌላ በኩል ነጻ በወጡት ቀበሌዎች ላይ የሚከናወነው የመልሶ

ማቋቋም ስራ በሚጠበቀው ልክ እንዳልሆነ አቶ ባዬ ይናገራሉ። መሰረተ ልማት እንዲገባ፣ ማህበራዊ አገልግሎት ህዝቡ እንዲያገኝ፣ እርዳታ እንዲያገኝ፣ መንግስት ያለምንም ችግር ኃላፊነቱን እንዲወጣ አካባቢዎችን ተቆጣጥሮ አካባቢዎችን ማስተዳደር እንዲችል ለቀናል ማለት ነው። ነገር ግን በስምምነታችን መሰረት ቢያንስ የለቀቅናቸው ቀበሌዎች እንኳ መሰረተ ልማትና ማህበራዊ አገልግሎት እየተሰጠ አይደለም። ስለዚህ ስምምነታችን እየተከበረም አይደለም። የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊም የመልሶ ማቋቋም ስራው በሚጠበቀው ልክ

እንዳልሆነ የተጠቀሰውን አረጋግጠዋል። አይደለምና ነፃ ነጻ ያልወጡት ነጻ የወጡትም ላይ እንደገና መልሶ ማቋቋም ተግባራቶች ብዙ አሉሉ አሁን ያበርግልኝ ነው ያለውት በ- ትምህርት ተቋማትንም፣ ጤና ተቋማት በዞኑ በሚደረገው እንቅስቃሴ ነው እንጂ ተለቅ ባለ ነገር ወደ ነበረው ለመመለስ የሚያስችል ነገር የለምን ይባት ብሎ ደግሞ ነፃ ያልወጡት ደግሞ ጭራሹንም ትምህርት ተቋማት፣ ጤና ተቋማት፣ እንዲሁም የግብርና ተቋማት፣ የውሃ ተቋማት፣ የመስኖ ስራዎች በሙሉ የቆሙበት ነገር ነው ያለው። ይህንን ለማድረግ አስቻይ ሁኔታ የለም።

ማቋቋሙ በመንግስት በኩል ትኩረት እንዲያገኝም አቶ ከፍ ያለው ጠይቀዋል። በመንግስት በተደረገው ስምምነት የማይቻል ነገር ከሆነም ዓለም አቀፍ ከፖለቲካ ገለልተኛ የሆኑ ግብረሰናይ ድርጅቶች አካባቢው ላይ ሄደው በሚገባ ያደራጁ እንኳ ባይባል በተወሰነ መልኩ ሰው ሰርቫይ የሚያስችል መንገድ መሰራት አለበት እና እሱ ነገር ብዙ እየተደረገ አይደለም። የንቅናቄው የውጭ ግንኙነት ኃላፊ የሰብአዊ እርዳታ ክፍፍልን አስመልክተው በሰጡት አስተያየት እርዳታው የሚሰጠው ለተፈናቃዮች ሳይሆን ለብልጽግና

አባላት ነው ሲሉ ይከሳሉ። እርዳታም ቢሆን የብልጽግና ደጋፊ ለሆኑ አካላት የአገው ዲሞክራሲያዊ ንቅናቄን ሀሳብ የሚያራምዱ ደጋፊዎችን ያገለል አይነት ነው እየተደረገ ያለው። ስለዚህ እርዳታ ደግሞ የሰው ልጅ ማግኘት ያለበት አንድ ስለተቸገረ ቀጥሎ ሰው ስለሆነ ነው መሆን ያለበት እንጂ የፖለቲካ አመለካከቱ ምክንያት መሰረተ ልማትም ማህበራዊ አገልግሎትም መገለል የለበትም። ነገር ግን ይህ እየሆነ ነው ያለው። የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ምህረት መላኩ ግን በአቶ ባዬ የተሰነዘረውን

ወንጀላህ አይቀበሉትም። ሰብአዊ ድጋፍ የሚደረገው በሰብአዊነት እንጂ በፖለቲካ ወገንተኝነት አይደለም ይላሉ። ይህ በፍጹም የተሳሳተ መረጃ ነው። የሰብአዊ ወዴታ አስተባባሪ ጽፈት ቤቱ ከምንም የፖለቲካ ውግንና ነፃ ሆኖ የዕለት ምግብ የመጣውን ሁሉ ማስተባበርና ወደ ተጠቃሚዎች ማድረስ ነው። አንደኛ ምግቡ የሚመጣው አብዛኛውን ከነን ገቨርመንታል ኦፊሶች ነው የሚመጣው። ሁለተኛ ከገቨርመንቱም ቢመጣ በዚህ ደረጃ ሂውማኒቲ

ጋር የፖለቲካ መስፈርት የለው።

ለምሳሌ አበርገል የንቦወስ ድልበት ከዚህ ተፈናቃይ የነበሩ ሰላሳ ሰባት ሺ ስምንት መቶ ሰባት ወገኖች መቶ ፐርሰንት ተከትለን ሄደ ነው። ወረዳው በኤፍ ኤች ኢትዮጵያ አቅራቢነት የአንድ ዙር የምግብ እህል ስርጭት ወደ አስራ አንድ ሺ ሶስት መቶ ምናምን ጊዜ ወረዳ መዚህ ተፈናቃይ ለነበሩ ወገኖች ወደ ሰላሳ ሺ ሁለት መቶ ስልሳ ሶስት ናቸው። ለእነሱ በተመሳሳይ መንገድ አንድ ዙር የምግብ እህል ስርጭት አድርሰናል። ለመልሶ ማቋቋም እንቅስቃሴው ግን ከመንግስት የሚጠበቀውን ያህል ድጋፍ እየተገኘ እንዳልሆነ

ጠቁመዋል የእኛ ቅሬታ በገቨርንመንት በኩልም ተሰሚነት አጣነ መንግስት ሊሰማን

ይቀጥላል እያልን ያለ ነው። እዛው የከረመ ቻርጅ በጦርነት መካከል ሆኖ እዛው ወረዳው ላይ ሳይፈናቀል የከረመ ይሄ ሰብአዊ ረዴት ጠይቀን ፈጣን መልስ ባለመሰጠቱ እስካሁን ድረስ ወረዳዎቹ ነጻ ወጡ ብለን እንደ መንግስት ተመልሰን የገባን በኋላ ምንም አይነት የምግብ እህል ድጋፍ አልሰጠንም። በዚህ አጋጣሚ ሰውም ራብ ሊጎዳ ይችላል እና መንግስት ይህንን አድሬስ እናደርግ የምችልበት ተጨማሪ ሶርስ ይስጠል። ያገው ህዝብ ዲሞክራሲያዊ ንቅናቄ የዋግምራ አካባቢ ክልል ሆኖ ራሱን በራሱ ማስተዳደር አለበት

የሚል አቋም ያራምዳል። በሌላ በኩል ክልሉ በአማራ ክልል ስር ሆኖ መቀጠል እንዳለበት የሚከራከሩ የህብረተሰብ ክፍሎችም አሉ። መነሻውን የትግራይ ክልል አድርጎ በሰሜን ኢትዮጵያ በተካሄደው ጦርነት ምክንያት ከዋግ ኅምራ ዞን አበርገሌና ጻግብዥ ወረዳዎች ተፈናቅለው በሰቆጣ ከተማና በአካባቢው በሚገኙ መጠለያ ጣቢያዎች የተጠለሉ በግለሰብ ቤት የተከራዩና ከዘመዶቻቸው ጋር እየኖሩ የነበሩ ሰባ ሺህ የሚደርሱ ተፈናቃዮች ወደ ወረዳቸው እንዲመለሱ የተደረጉት የዛሬ ሁለት ወር

ከተማ እንደነበር መዘገቡ ይታወሳል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን ክብራትና ክብራት። አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል።

በቀጣዩ የሰብአዊ እርዳታ ውጤታማ በሆነ መልኩ የሚደረስበትን መንገድ በጋራ ለመፈለግ ከዩናይት ስቴትስ ጋር መግባባት መደረሱን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በሌላ በኩል በትግራይ ክልል አስቸኳይ ምግብ ፈላጊዎች የተላከ 86 ሺህ ኩንታል ስንዴ እንዲሁም ከፍተኛ መጠን ያለው ዘይትና ጥራጥሬ በተለያዩ አካላት እንደተዘረፈ፣ ይህን ጉዳይ ለማጣራትም በክልሉ የተቋቋመ ኮሚቴ አስታውቋል።

የፌዴራል መንግስት በበኩሉ ተፈጽሟል የተባለውን ዘረፋ በማጣራት ላይ መሆኑን ቢገልጽም ዝርዝር መረጃዎች ግን አልሰጠም። የቃል አቀባዩ መግለጫ የተከታተለው የኬኔዲያ አባተ ዘገባ ዝርዝሩን ይዟል።

ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲና የዓለም ምግብ ፕሮግራም ደብሊው ኤፍፒ ችግሩ እልባት እስኪያገኝ ለኢትዮጵያ የሚያደርጉትን የእህል እርዳታ ማቋረጣቸውን ባለፈው ሳምንት አስታውቀዋል። ኢትዮጵያና ዩናይትድ ስቴትስ ሰብአዊ እርዳታን በመስረቅ ላልተገባ ዓላማ አውለዋል በተባሉ አካላት ላይ ምርመራ መጀመራቸውንም ዩኤስኤአይዲና የኢትዮጵያ ውጭ ጉዳይ ሚኒስቴር በጋራ ባወጡት መግለጫ ይፋ ማድረጋቸው ይታወቃል። የኢትዮጵያ ምክትል ጠቅላይ

ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ባለፈው ሳምንት በሳውዲ አረቢያ ተገናኝተው ባደረጉት ንግግር ላይም በሰብአዊ እርዳታ ስርቆትና መፍትሄው ዙሪያ መምከራቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ መግለጫ በሰጡበት ወቅት ተናግረዋል። አይ ኤስ አይ ኤስ የተባለውን የሽብር ቡድን በጋራ መዋጋት በሚቻልበት ጉዳይ ላይ በሳውዲ አረቢያ ከተደረገው ዓለም አቀፍ ስብሰባ በተጓዳኝ ተገናኝተው የተነጋገሩት አቶ ደመቀና

ሚስተር ብሊንከን በቀጣይ ሰብአዊ እርዳታ ውጤታማ የሚሆንበትን መንገድ በጋራ ለማመቻቸት መግባባታቸውንም ቃል አቀባዩ ገልጸዋል። ክቡር ምክትል ጠቅላይ ሚኒስትሩ ከአሜሪካዊ የውጭ ጉዳይ ሚኒስትር ጋር በነበራቸው ውይይት የእርዳታ እህልን ላልተገባ ሁኔታ መጠቀም ጋር ተያይዞ ተግባሩን የሚያወግዝ አስፈላጊውን ምርመራ ማድረግ የሚያስችል መግባባት የደረሰበት ነው። በቀጣይ የሚደረጉ የሰብአዊ እርዳታዎች ጥሩ

ፈጣን እና ውጤታማ በሆነ መልኩ የሚከናወኑበትንም መንገድ በጋራ ለመሻት መግባባት የደረሱበት መድረክ ነው። በሌላ በኩል የኢትዮጵያ መንግስት ቃል አቀባይ አቶ ለገሰ ቱሉ ባለፈው ቅዳሜ ሰኔ ሶስት ቀን ለጋዜጠኞች በሰጡት መግለጫ ዩኤስአይዲ እና የዓለም ምግብ ፕሮግራም የወሰኑት ውሳኔ በሚሊዮን የሚቆጠሩ ሰዎችን የሚቀጣ ፖለቲካዊ ውሳኔ ነው በማለት ተችተዋል። የምርመራውና የማጣራት ስራው በሂደት ላይ ያለ ጉዳይ መሆ

የራሳቸው የምግብ ድጋፍ የሚሰጡባቸው እና የእርዳታ ስርጭቱም ሆነ ቁጥጥሩ ሙሉ በሙሉ በራሳቸው አደረጃጀት የሚከናወን መሆኑን በመዘንጋት መንግስትን ብቻ ተጠያቂ ለማድረግ የሄዱበት ርቀት ፈጽሞ ተቀባይነት የለውም። ለመንግስት የዝግጅት ጊዜ እንኳን ሳይሰጥ ጅላ ውሳኔ ላይ በመድረስ ለተረጂዎች ይቀርብ የነበረ የምግብ እርዳታ መቋረጡ ሚሊዮኖችን መቅጣት

ሰብዊ ገጽታ እንደሌለው መንግስት በጽኑ ያምናል። የውጭ ጉዳይ ሚኒስቴርና የመንግስት ኮሚኒኬሽን የሰጧቸው መግለጫዎች አይቃረኑም ወይ ተብለው በዛሬው መግለጫቸው ላይ የተጠየቁት አምባሳደር መለስ መግለጫዎቹ የሚደጋገፉ ናቸው የሚል ምላሽ ሰጥተዋል። የውጭ ጉዳይ ሚኒስቴርና የመንግስት ኮሚኒኬሽን ሲያወጧቸው መግለጫዎች ከራሳቸው ባህርይ አንጻር የወጡ ናቸው እንጂ የሚጋጩ ነገሮች አሉ እርስ በርስ የሚደጋገፉ ናቸው። ከእርዳታ እህል ላልተፈለገ ተግባር መዋልጋ አንደኛ ይሄ ተግባር

የሚኮነን ተግባር ነው። ለተጎጂዎች የመጣን ሰብአዊ እርዳታ ለዚህ አይነት ተግባር ማዋል በመንግስት በኩል የሚወገዝ ነው። ስለዚህ ለተጎጂዎች የመጣን እርዳታ ወስደዋል በተባሉ ይሄ አሊጌሽን ነው ሰዎች ላይ ተገቢ ምርመራ በመንግስት በኩል ይደረጋል። በአሜሪካ እና በኢትዮጵያ መካከል የተደረሰው መግባባትም ይሄ ነው።

ሁለቱ የኢትዮጵያ ዋና ዋና የምግብ እርዳታ አቅራቢዎች ያሳለፉት እርዳታ የማቋረጥ ውሳኔ በጦርነትና በድርቅ ምክንያት ለከፍተኛ የምግብ እጥረት የተጋለጡና እርዳታ የሚፈልጉ 20 ሚሊዮን የሚሆኑ ኢትዮጵያውያንን የሚጎዳ ነው።

ይህን ጉዳት መቀነስ ይቻል ዘንድ የእርዳታ እህል ዘርፈዋል በተባሉ አካላት ላይ የሚደረገው ምርመራ ምን ደረጃ ላይ እንደደረሰ የተጠየቁት አምባሳደር መለስ በዚህ ጉዳይ ላይ ያሉት ነገር የለም። በሌላ በኩል በትግራይ ክልል ለአስቸኳይ ምግብ ፈላጊዎች እየተላከ 86 ሺህ ኩንታል ስንዴ በተለያዩ አካላት እንደተዘረፈ ይህን ጉዳይ ለማጣራት በክልሉ የተቋቋመው ኮሚቴ አስታውቋል። የኮሚቴው ሰብሳቢና የክልሉ ጸጥታ ቢሮ ኃላፊ ሌተናል ጀኔራል ፍስሐ ኪዳኑ ለክልሉ መገናኛ ብዙሀን በሰጡት ማብራሪያ

በዚህ ምዝበራ የኤርትራ ኃይሎች በፌዴራሉ መንግስት ተሹመው የነበሩ አመራሮችና በክልሉ አስተዳደር ስር ያሉ አካላት መሳተፋቸውን ተናግረዋል። ኮሚቴው እስካሁን ባካሄደው ጥናት ከስንዴ በተጨማሪ ከ215 ሺህ ሊትር በላይ ዘይትና ከ7 ሺህ በላይ ለወጥ የሚያገለግሉ ጥራጥሬዎች መዘረፋቸውንም እንዳረጋገጠ ገልጸዋል። በዚህ ምዝበራ ተጠርጥረዋል ካሏቸው 186 ሰዎች መካከል ሰባቱ በቁጥጥር ስር ውለው ጉዳያቸው በህግ እየታየ ነው ሲሉም ተናግረዋል። የማጣራት

ደቱ መቀጠሉንም ኃላፊው ገልጸዋል። ከፌዴራል መንግስት በኩል ግን ምርመራ እየተደረገ ከመሆኑ ውጭ ስለተመዘበረው እህል መጠንም ይሁን ስለ መዝባሪዎቹ በዝርዝር የተባለ ነገር የለም። እኛም ከመንግስት ኮሚኒኬሽን አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ ዜና አምባሳደር መለስ ዓለም ዛሬ በሰጡት መግለጫ ያነሱት ሌላው ጉዳይ በሱዳን ላለው ግጭት እልባት ለማምጣት የምስራቅ አፍሪካ በይነ መንግስታት ኢጋድ ያሳለፈውን ውሳኔ የሚመለከት ነው። ባለፈው ሰኞ በጅቡቲ በተካሄደው

አራተኛው የኢጋዳ ባለገራት መደበኛ ጉባኤ ላይ ኢትዮጵያን ጨምሮ አራት ሀገራት በአስር ቀናት ውስጥ የሁለቱን የሱዳን ተፋላሚ ኃይሎች ተወካዮች በአዲስ አበባ እንዲያደራድሩ ተልእኮ እንደተሰጣቸው ተናግረዋል። ኢትዮጵያን ጨምሮ አራት ሀገራት መሪዎች ወይም ኳርቴት አራትዮሽ በሚል በአማርኛ ሊገለጽ ይችላል። ለሱዳን ሰላም መፍትሄ እንዲያፈላልጉ ውክልና ሰጥቷል። በአስር ቀናት ውስጥ የሁለቱንም

አካላት ተወካዮች ለማግኘት እቅድ አለ። ይሄ የቀጣይ ሰላም ሂደቱ እና ድርድሩ በአዲስ አበባ እንዲካሄድም ውሳኔ ተላልፏል። ይሄ ለኢትዮጵያም ለክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ጥረት የተሰጠ እውቅናና ዋጋ ተደርጎ መወሰድ አለበት።

በኢጋድ በተሰየመው የአራትዮሽ የመፍትሄ ጥረት ውስጥ ከኢትዮጵያ በተጨማሪ ለሱዳን ችግር እልባት የማፈላለግ ሚና የተሰጣቸው ሌሎች ሀገራት ኬንያ፣ ደቡብ ሱዳንና ጅቡቲ መሆናቸውን ኢጋድ ከጉባኤው መጠናቀቅ በኋላ ባወጣው መግለጫ አስታውቋል። እስካሁን ዩናይትድ ስቴትስን ጨምሮ የተለያዩ ሀገራትና ዓለም አቀፍ ተቋማት የሱዳን ተፋላሚ ኃይሎችን በማደራደር መፍትሄ ለማምጣት ያደረጉት ሙከራ እዚህ ግባ የሚባል ውጤት አላመጣም። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ።

ኬኔዲን ለዘገባዋ አመሰግናለሁ። ክብራትና ክብራት

አድማጭ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ግሪክ ከባህር የሰጠሙ ስደተኞችን የማዳን ጥረቷን ቀጥላለች። ግሪክ አቅራቢያ ከሚገኝ የባህር ዳርቻ ከመጠን በላይ ሰዎችን በማሳፈሩ ተገልብጦ በሰጠመው ጀልባ ሕይወታቸው ያለፉ ስደተኞች ቁጥር 78 የደረሰ ሲሆን በመቶዎች የሚቆጠሩ ሌሎች ደግሞ አሁንም የደረሱበት አልታወቀም። እስካሁን ወደ 140 የሚደርሱ ስደተኞች በሕይወት የተገኙ ሲሆን

ተጨማሪ ሰዎችን ለማግኘትና ለማዳን የሚደረገው ጥረት እንደቀጠለ ነው። በቅርብ ዓመታት ውስጥ ከደረሱት አደጋዎች ሁሉ የከፋ መሆኑ የተገለጸው ይህ አሳዛኝ ክስተት ሊቀለበስ ይችል እንደሆነም ጥያቄዎችን አስነስተዋል። ዘጋቢያችን አንቲ ካራቫሳ ከአቴንስ ያደረሰችንን የዚህን ዘገባ ዝርዝር ስመኝሽ ቆየ እንደሚከተለው ታቀርበዋለች።

የመርከብ መገልበጥ አደጋው በደረሰበት ከግሪክ በስተደቡብ ምስራቅ ከምትገኘው ፓይሎስ ከተማ 80 ኪሎ ሜትር ርቀት ላይ ስድስት የባህር ዳርቻ ጠባቂ መርከቦች፣ ወታደራዊ ሄሊኮፕተርና የባህር ኃይል መርከብ ተሰማርተው ፍለጋቸውን ቀጥለዋል። በህይወት የተረፉ ሰዎችን የማግኘቱ ተስፋ ግን እየተመናመነ ነው። እስካሁን ድረስ 140 ስደተኞች በሕይወት የተገኙ ሲሆን ሁሉም ወንዶችና አብዛኞቹ ከግብጽ፣ ከሶሪያ

ከፓኪስታንና ከፍልስጤም የመጡ ናቸው። የአደጋውን አስከፊነት ለማሰብ ግሪክ የሶስት ቀን ብሔራዊ ሐዘን አውጃለች።

30 ሜትር እርዝማኔ ባለው አሳ ማጥመጃ ጀልባ ላይ ተሳፍረው የነበሩት ሰዎች ቁጥር በትክክል ባይታወቅም በህይወት የተረፉት ሰዎች በሰጡት መረጃ መሰረት ምናልባት 750 ሰዎች በመርከቡ ላይ እንደነበሩ ተገምቷል። ሁኔታውን የከፋ የሚያደርገው ደግሞ ከተሳፋሪዎቹ መካከል 100 የሚሆኑት ሴቶችና ህጻናት ከመርከቧ የታችኛው ክፍል ተቆልፎባቸው እንዲቀመጡ ተደርጎ የነበረ መሆኑ ሲሆን ህገወጥ አዘዋዋሪዎች ወደ ምዕራቧ

በሚያደርጓቸው ተመሳሳይ አደገኛ ጉዞዎች ሴቶችና ህጻናትን በመርከቡ የታችኛው ክፍል ቆልፎ ማስቀመጥ የተለመደ ተግባር እንደሆነም ተመልክቷል።

የአስከፊው አደጋ መንስኤዎች እየተጣሩ ሲሆን ሐሙስ ዕለት ባለስልጣናት ባለሥልጣናት እንዳስታወቁት ከሊቢያ ተነስቶ ወደ ጣሊያን በመጓዝ ላይ የነበረው ጀልባ ብዙም ርቀት ሳይሄድ በሜዲትራንያን ባህር ላይ ሲንሳፈፍ ቆይቷል። የግሪክ የባህር ጠረፍ ጠባቂ ቃል አቀባይ ኒኮስ አሌክሲዮ ስለ ሁኔታው እንዲህ ያብራራሉ። ጀልባው ጀልባው ገና ጉዞ እንደጀመረ ሞተሩ ጠፋ።

ከመጠን በላይ ሰዎች መርከቡ ላይ ስለተጫኑም የሰዎች እንቅስቃሴ እንዲያዘምና እንዲገለበጥ አድርጎታል። አሌክሲዮ አክለው የባህር ዳርቻ ጥበቃው ከአደጋው በፊት መርከቧን ለማግኘትና ለመቅረብ ብዙ ሙከራዎችን ማድረጉን ገልጸው፣ ነገር ግን ሁሉም ሙከራ ተቀባይነት አለማግኘቱን አስረድተዋል።

እኛ እነሱ ጋር ከመድረሳችን በፊት ከአንድ የንግድ መርከብ የቀረበላቸውን የምግብ እርዳታ እምቢ ብለዋል። ጣሊያን ለመድረስ የነበራቸው ቁርጠኝነት ግትር አቋም እንዲኖራቸው አድርጓል።

የግሪክ ፕሬዝዳንት ካትሪና ሳኬላሮፑሉ ከአደጋው ተርፈው ካላማታ በተሰኘች የግሪክ ከተማ ወደሚገኝ መጠለያ የተወሰዱትን ስደተኞች የጎበኙ ሲሆን፣ የከተማዋ ከንቲባ ታናሊስ ቫሲሎፖለስ ስደተኞቹን ለመርዳት የተለያዩ አገልግሎቶች እየቀረቡላቸው መሆኑን ገልጸዋል።

ለሁሉም እንክብካቤ እያደረግን ነው። መጠለያ፣ መፀዳጃ፣ መታጠቢያና ሌላም የሚያስፈልጋቸውን አዘጋጅተናል። ሌሊቱን እዚህ ሲያሳልፉ የሚበሉትና ለነገ ቁርስ፣ ምሳና ራት የሚሆን ምግብም መጥተዋል።

ከአራት ዓመት በፊት ስልጣን የያዙትና እስከ ቅርብ ጊዜ በግሪክ ጠቅላይ ሚኒስትርነት ያገለገሉት ኪሪያኮስ ሚትሶታከስ የሚመራው ቀኝ አክራሪ የግሪክ መንግስት ጥብቅ የፍልሰት መቆጣጠሪያዎችን ተግባራዊ አድርጓል። ሆኖም አሌክሲዮ አደጋውን ማስቀረት ይቻል ነበር የሚለውን ውንጀላ ውድቅ አድርገዋል። በግዳጅ ጣልቃ ገብተን ጀልባዋን ወደ ባህር ዳርቻ ለመጎተት ብንሞክር ኖሮ አደጋው ከዚህም በላይ የከፋ ይሆን ነበር።

ግሪክም የአደጋው መንስኤ ተደርጋ ትወቀስ ነበር። በምትኩ የግሪክ የባህር ዳርቻ ጠባቂዎች ሁኔታውን መከታተል መርጠዋል። አሌክሲዮ እንደሚሉት አደጋው ሲደርስ ጥበቃዎቹ በቅርብ ርቀት ኖረው በፍጥነት እርምጃ ባይወስዱ ኖሮ አደጋው ከዚህም የከፋ በሕይወት የተረፉ ሰዎች ቁጥርም

እጅጉን ያነሰ ይሆን ነበር። የአውሮፓ ህብረት ባለስልጣናት በተፈጠረው አደጋ ማዘናቸውን ገልጸው ህገወጥ አዘዋዋሪዎችን ለመዋጋት የበለጠ የተቀናጀ ስልት እንዲኖር ጠይቀዋል። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው እየተወሰዱ ያሉት እርምጃዎች ፍልሰተኞች ወደ ምዕራቡ ዓለም ለመድረስ የበለጠ አደገኛ የሆኑ መንገዶችን እንዲጠቀሙ እያስገደዳቸው ነው ይላሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪሽ በተፈጠረው አደጋ ማዘናቸውን ገ

It's about what's

የተሻለ ህይወት ለማግኘት የሚፈልግ እያንዳንዱ ሰው ክብርና ደህንነት ያስፈልገዋል ያሉ ሲሆን፣ ይህ አደጋ የመንግስታት ድርጅቱ አባል ሀገራት ተሰብስበው ለመሰደድ የተገደዱ ሰዎች ስርዓት ባለውና ደህንነታቸው በተጠበቀ መንገድ የሚተላለፉበትን መንገድ መፍጠር እንዳለባቸው የሚያሳይ ነው ብለዋል። የተባበሩት መንግስታት ድርጅት መረጃ እንዳመለከተው በዚህ ዓመት ብቻ ከ70 ሺህ በላይ ስደተኞች ወደ ግሪክ፣ ጣሊያን፣ ስፔንና ቆጵሮስ የመሳሰሉ በ

ሜዲትራኒያን ዳርቻ የሚገኙ የአውሮፓ ሀገራት ገብተዋል። በተመሳሳይ ዓመትም ወደ አውሮፓ ጉዞ ያደረጉ ወደ አንድ ሺህ የሚጠጉ ሰዎች በሜዲትራኒያን ባህር ውስጥ ሰጥመዋል ወይም የደረሱበት አይታወቅም። በአንቲ ካራሳቫ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ስምንሽን ለዘገባው አመሰግናለሁ። በተከታዩ ርዕስ ደግሞ ወደ ታንዛኒያ ይወስደናል። በዓለም የጤና ድርጅት ዘገባ መሰረት በዓለም ዙሪያ ከሚደርሰው ከጠቅላላው የእናቶች ሞት ውስጥ ለስድስት ከመቶ ምክንያቱ በወሊድ ወቅት ሕፃኑ እንደወትሮው መወለድ በማይችልበት ሁኔታ ከሚፈጠር የምጥ መራዘምና ጭንቀት ጋር የተያያዘ ነው።

እንዲህ ያለ አስጨናቂ ምጥ የሚያጋጥማቸው እናቶች በእንግሊዝኛው ቪስቲያትሪክ ፊስቱላ የሚባለው የአካል መቀደድ ወይም ሽንቁር ሊፈጠር ይችላል። ፊስቱላ ላይ የሚያጋጥማቸው ሴቶች ወይም እናቶች በተለይ በታዳጊ ሀገሮች ዘላቂ ለሆነ የጤና ጉዳትም ሊጋለጡ ይችላሉ። ኢዱ ኢዋሱ ከዳሬ ሰላም ያስተላለፈውን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች።

ሰሜን ምዕራብ ታንዜኒያ ሽንያንጋ ክፍለ ሀገር ካሃማ የተባለች ከተማ ውስጥ የምትኖረው ክሪስቲና ጀምስ ልጇን ስትገላገል ለፊስቱላ ተጋልጣለች። እናም ሕክምና ፍለጋ ዳሬ ሰላም ወደሚገኝ ሆስፒታል ከ900 ኪሎ ሜትር ርቀት በላይ ተጉዛለች። በምጥ ወቅት ህፃኑ ገፍቶ መውጣት ሲያቅተው በሚከሰት የሰውነት ክፍል መቀደድ የሚፈጠረው ፊስቱላ ሴቶችን ለከበደ ችግር ይዳርጋል።

ይህ ሽንትንም ይሁን አይነ ምድርን ለመቆጣጠር እንዲያቅት የሚያደርግ ችግር ካልታከመ ለሌላ የጤና እክል ይዳርጋል። ክሪስቲና ጄምስ ለሁለት ዓመታት ያህል ከተሰቃየች በኋላ በቀዶ ጥገና ህክምና እንደተደረገላት ትናገራለች። ልጄን አምጭን የወለድኩት ከተገላገልኩ በኋላ ህፃኑ ሲወጣ የተቀደደው መሰፋት ነበረበት

ሆስፒታል እጄ ተሰፋ። በኋላ ላይ ተሰፋው ለቀቀ። ተመልሼ ሆስፒታል ሄድኩ፣ ግን ቁስሉ ላይ የፈንገዝ ኢንፌክሽን ተፈጥሮ ነበር። ከመከራዬ እፎ ያልኩት ዳሬ ሰላም በሚገኘው በምህፃር ሲሲቢአርቲ የተባለው ሆስፒታል ሄጄ ከታከምኩ በኋላ ነው ብላለች ክርስቲና። አራት ሴት ልጅ ያላችሁ ሁሉ በጥንቃቄ ተከታተሏት

አመመኝ ካለች ወደ ሆስፒታሉ ሰዷት ብዬ መክራለሁ። ለማያውቅ ሰው መተው የለብንም፣ ብዙ ችግር ይከተላልና። ያሳለፈችውን ስቃይ በማስታወስ ከማህበረሰቡ ተገልዬ ሰው እየሳቀብኝ ነው የኖርኩት፣ ያለብኝ የፊስቱላ ችግር ስለሚያሸማቅቀኝ ሰርቼ ለመብላትም አልቻልኩም ነበር ያለችው ክርስቲና ይህ በሌሎች ላይ እንዳይደርስ እንደምትፈልግ ገልጻለች።

የሀገሪቱ ሐኪሞችም ሴቶች ስለ ፊስቱላ እንዲያውቁና እርዳታ እንዲጠይቁ እያበረታቱ ነው። ዶክተር ዳንኤል ማይክል ክሪስቲና ጀምስ በታከመችበት ሆስፒታል የሚሰሩ የቀዶ ጥገና ሐኪም ናቸው። ማህበረሰቡም ሴቶችን መደገፍ እንዳለበት ያሳስባሉ። ሴቶቹን በተገቢው ጊዜ መርዳት እንድንችል ነው የምንጠይቀው

ምክንያቱም የፌስቱላ ችግር በዋናነት የሚከሰተው እናቲቱ ምጥ ላይ ከባድ ህመም ሲሰማት ነው ህመም ላይ እያሉ ችላ ይሏቸዋል

ስለዚህ እኛ የምንጠይቀው ሆስፒታል ምጥ ላይ ያለች ሴት ልጅ ለረዥም ጊዜ እያመማት ማቆየት አይገባም። ሊረዷቸው ካልቻሉ ቶሎ ብለው እርዳታ ወደሚያገኙበት ተቋም መላክ አለባቸው። የዓለም የጤና ድርጅት እንደሚለው በየአመቱ ከ50 እስከ 100 ሺህ የሚደርሱ ሴቶች በምጥ ወቅት ለሚከሰት የፊስቱላ አደጋ ይጋለጣሉ። አብዛኛውን ጊዜም በምጥ ወቅት የሚከሰት የፊስቱላ ችግር በቅዶ ጥገና ህክምና መስተካከል የሚችል ነው።

ቆንጅትን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን አሁን ወደ እናንተ አስተያየቶች ነው የምንሻገረው። በትላንትና ዕለት በኦሮሚያ ክልል በጸጥታ ችግር ሳቢያ የስምንተኛ ክፍል መልቀቂያ የማይሰጥባቸው ትምህርት ቤቶች እንዳሉ ተገለጸ በሚል ባቀረብ ነው ዘገባ።

ጌታቸው ማሞ የተባሉ የፌስቡክ ተከታያችን በኦሮሚያ ክልል ከጥቂት ከተሞች በስተቀር ገጠሩን ጨምሮ በአብዛኛው አካባቢ ከክልሉ መንግሥት ቁጥጥር ስር ከወጡ በርካታ ወራቶች ተቆጥረዋል። በቴሌቪዥን እንደሚያወሩት አይደለም። ትምህርት ቤቶች ብቻ ሳይሆኑ ሁሉም ተቋማት በስራ ላይ አይደሉም ብለዋል። የአፍሪቃ መሪዎችና ሩሲያና ዩክሬንን ለማሸማገል ሊጓዙ ነው በሚል በቀረበው ዘገባችን ላይ ደግሞ

ኡልቻፎ ገብሬ የተባሉ የፌስቡክ ተከታያችን የአፍሪካ መሪዎች የሱዳንን መሪዎች ለምን አያስታርቁም ሲሉ ጠይቀዋል። በደንበጫና ጫና ፍኖተ ሰላም ከተሞች ተቃውሞ ሶስት ሰዎች መገደላቸው ተገለጸ የሚለው ዘገባችን ስር ደግሞ እንዲህ የተለያዩ የፌስቡክ አስተያየቶች ደርሰውናል። ከእነኚህም መካከል የሟቾች ቁጥር ከዚያ በላይ ነው፣ በደንብ አጣሩ የሚል ይገኝበታል። በጦርነት በምትታመሰው ሱዳን

ፆታዊ ጥቃቱ ተባብሷል፣ አንዷ ተጠቂ ዘይነብ ትናገራለች በሚለው ዘገባችን ላይ ደግሞ አለሜ መስፍን የተባሉ የፌስቡክ ተከታያችን በሴቶችና በእናቶች እንዲሁም በህፃናት ላይ የሚደርሰው ጥቃት ምን አለ? ወደ ወንዶች በዲሲፕሊን የታነጹ ቢሆኑ በዓለም ላይ ህግ ቢደነገግ በጦርነት ጊዜ መድፈር የሚያስቀጣ ሆኖ ጠንካራ ህግ ቢወጣ ሲሉ አስተያየታቸውን አድርሰውናል።

ክቡራትና ክቡራን አድማጭ ተመልካቾቻችን፣ እናንተም በስርጭታችን ባቀርብናቸው ፕሮግራሞችም ሆነ በሌሎች ሀሳቦቻችሁን አንሸራሽሩ፣ አድርሱን፣ እናስተናግዳለን።

ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር ከሚሽቱ ሶስት ሰዓት ከአርባ አንድ መሆኑን ያመለክታል። ለዚህ ክፍል ቀዳሚ ወደሆነ ቅንብር ነው የምናልፈው።

በኢትዮጵያ የግሉ የጤና ዘርፍ አገልግሎት ከህብረተሰቡ የመክፈል አቅም በላይ እየሆነ መምጣቱን የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ አስታውቋል። በመግለጫው ዙሪያ ለአሜሪካ ድምፅ ማብራሪያ የሰጡት በኮሚሽኑ የኢኮኖሚና ማህበራዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል ተቋማቸው በዘርፉ ከተደራሽነት አኳያ ክትትል ማድረጉን ጠቅሰው የግል ጤና ተቋማት በክፍያ መወደድ ሳቢያ ለህብረተሰቡ በሚፈለገው ደረጃ

ተደራሽ እንዳልሆኑ አረጋግጠናል ነው ያሉት። ለዝርዝሩ ገብረ ሚካኤል ገብረ መድን። የጤና መብት የሕክምና አገልግሎትን ከማግኘት ከተደራሽነት ከተቀባይነትና ከጥራት አኳያ የሚታዩ አራት ዋና ዋና ይዘቶች እንዳሉት የጠቀሰው የኢትዮጵያ ሰብአዊ መብቶች ኮሚሽን መግለጫ

በሐዋሳ በባህር ዳር፣ በአዲስ አበባና በጅማ ከተሞች ከ218 ባለድርሻ አካላት መረጃዎችን በመሰብሰብ በግሉ የጤና ዘርፍ በገንዘብ ተደራሽነት ላይ ያተኮረ ክትትል መደረጉን ያመለክታል። ስለ መግለጫው ለአሜሪካ ድምፅ አስተያየት የሰጡት በኮሚሽኑ የኢኮኖሚና የማህበራዊ መብቶች ኮሚሽነር ዶክተር አብዲ ጅብሪል በክትትላችን ዘርፉ ችግር እንዳለበት አይተናል ብለዋል። ማሟላት ያለባቸውን ሁሉንም ነገሮች ሳይሆን የፋይናንስ ተደራሽነቱን ብቻ ነበር ያየ ነው

ተደራሽነቱ ላይ ችግር አለ ነው የግል የጤና ተቋማት በሚያቀርቡት አገልግሎት ላይ

የፋይናንስ ተደራሽነት ውስንነቶች አሉ፣ ወይም በከፊሉም ቢሆን ተደራሽ አይደለም እያለ ነው። በሚፈለገው ደረጃ የግል የጤና ተቋማቱን በአባልነት የያዘው የኢትዮጵያ ጤና ክብካቤ ፌዴሬሽን በበኩሉ ችግሩን እንደሚገነዘበውና ለዋጋው መወደድ ምክንያት የሆኑ ጉዳዮች መኖራቸውን ይገልጻል። በሀገሪቱ ካሉት የጤና ተቋማት 45 ከመቶዎቹ የግል እንደሆኑ ለአሜሪካ ድምፅ የተናገሩት የፌዴሬሽኑ ፕሬዚደንት ዶክተር ማርቆስ ፈለቀ ተቋማቱ የተለያዩ ችግሮችን ተቋቁመው

በመስራት ላይ እንዳሉ ተናግረዋል። መድኃኒት ቢባል የሕክምና መሳሪያ ቢባል ወይም አላቂ እቃዎች ቢባል በአብዛኛው ዘጠና አምስት በመቶ በሚባል ደረጃ ከውጭ በሚመጣ የእኛን የሀገር የመክፈል አቅም ሳይሆን የዓለም አቀፍ የገበያን ተን ተመስርቶ ባለ ዋጋ ነው እቃዎች የሚገቡት ወይም መሳሪያዎች የሚሸጡት። ዋጋን የሚወስነው የኢትዮጵያውያን ተቋሞች ብቻ ሳይሆኑ የዓለም አቀፍ ገበያ ነው።

ከዛ ሌላው ደግሞ ፋክተር ነው ተብሎ የሚታሰበው የቦታ ነው። ሕክምና ተቋም ስለሆነ የተለየ የሊዝ ዋጋ የለው ወይም የተለየ አድቫንቴጅ የለው ያለው ዋጋ በሙሉ የመሬትም ሆነ የቦታ ዋጋ ተመሳሳይ ነው ማለት። ይህንን ለመደጎ መንግስትም ያደረገው ተጨባጭ የሚባል ጥረት የለም።

የሰብአዊ መብቶች ኮሚሽኑ መግለጫም ለችግሩ መፈጠር የህክምና ግብአቶች አቅርቦት ማነስ፣ የዋጋ ምናር፣ የውጭ ምንዛሬ እጥረት፣ ለዘርፉ የተሰጠው ትኩረት አናሳ መሆንና ሌሎችም ምክንያቶች አስተዋጽኦ ማድረጋቸውን ይዘረዝራል። የጤና ሚኒስቴር በበኩሉ ለግሉ የጤና ዘርፍ በተቻለ መጠን ድጋፍ እያደረገ እንደሆነ ነው የሚገልጸው። በጤና ሚኒስቴር የሜዲካል አገልግሎት መሪ ስራ አስፈጻሚ ዶክተር ኢልባቦር ቡኖ ከተቋማቱ ጋር ተቀራርበን እየሰራን ነው

ድጋፍም እየተደረገላቸው ነው ይላሉ። እንደ መንግስት ሲደረግ የነበረው ነገር ምንድን ነው? ቫት

የለውም የትኛውም የሜዲካል ኢኩፕመንት ሲገባ ቫት እንዳይኖረው ነው የሚደረገው ቲኦቲም ደግሞ ይሄ ተርን ኦቨር ታክሲ የሚባሉ አይኖራቸውም ብዙ ጊዜ ደግሞ እንደዚህ ትላልቅ ሆስፒታሎች አብዛኛው ጊዜ የህንፃ ክራይ ጋ ምናም ነገር በጣም ስለሚቸገሩ በተቻለ መጠን መንግስት መሬት እንዲሰጣቸው የትብብር ደብዳቤ እንጽፍላቸዋለን በዛው ልክም መሬትም ያገኙና አሁን ግንባታ የጀመሩም ገና ለመጀመርም እያሰቡ ያሉት አሉ በኮቪድ ጊዜም ደግሞ እቃ በደንብ ሜዲካል ኢኩፕመንቶቹን በቀላሉ እንዲያስገቡ

ሲገቡ ዊዛው ታክስ እና እንደቀድሞ ነገሩንም ፋስልቴት ለማድረግ ሚኒስትሪ ያለሰለሰ በጣም ትልቅ ጥረት አድርጓል። እንደገና ደግሞ ከሀርድ ከረንሲ ጋር ተያይዞ በተለይ ያን በዛ ሰዓት በነበረበት ሰዓት ብዙ መድኃኒቶቹን ለማስገባት ይቸገሩ ስለነበረ ያንንም ይህ ለማድረግም በጣም ብዙ ርቀት ሄዶ ፕራይቬቶችን በጣም ሰፖርት ያደረገበት ሁኔታ አለ እና እነዚህ ነገሮችን ስናየው በተቻለ መጠን ሚኒስትሪ የምንችለውም አቅም ሰፖርት ለማድረግ ምንም ወደኋላ ያለበት ሁኔታ የለም። በግሉ የጤና ዘርፍ የሚስተዋለው ችግር ከባለሙያዎች

አቅርቦት ቅርቦት አንጻርም መታየት እንዳለበት የሚናገሩት ዶክተር ማርቆስ ደግሞ የጤና ተቋማቱ ከዓለም አቀፍ ገበያው ጋር ስለሚወዳደሩ ባለሙያዎቻቸውን ትርፍ በማጋራት ጭምር ለመያዝ እንደሚሞክሩ ይናገራሉ። ስለሆነም መንግስት ችግራችንን ይመልከትልን ይላሉ። የጤና መድን አገልግሎት አፈጻጸሙ በአስቸኳይ እንዲጀምር የግል የሕክምና ተቋማትም በአገልግሎቱ ላይ ተሳታፊ እንዲሆኑ መደረግ አለበት። ይህ የመጀመሪያው ትልቁ እና ኢምፖርታንት መልእክታችን ነው። በሁለተኛ ደረጃ

ይህንን የጤና አገልግሎትን የበለጠ የህዝቡን አቅም ባገናዘበ መልኩ እንዲሆን ዋጋው ተመጣጣኝ እንዲሆን የሚያስችሉ መንግስትን ብዙ ዋጋ የማያስከፍሉ ነገሮች አሉ። የፖሊሲ ጉዳዮች ከታክስ ጋር በተያያዘ ከግብር ጋር በተያያዘ ከመሬት ጋር በተያያዘ በተደጋጋሚ ያነሳናቸው ጥያቄዎች አሉ። እነዚ ጥያቄዎች መልስ እንዲያገኙ መጠየቅ ነው የምንፈልገው።

በመግለጫው የተጠቀሱት የኢትዮጵያ ሰብዓዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ከቅርብ ዓመታት ወዲህ በአብዛኛው በመንግሥት ሲቀርብ በነበረው የጤና አገልግሎት ላይ የግሉ ዘርፍ መሰማራቱ ሊበረታታ እንደሚገባው ገልጸው፣ ሆኖም የጤና ተቋማቱ የፋይናንስ ተደራሽነት ክፍተት እንዳለባቸው አስረድተዋል። የኢኮኖሚና የማኅበራዊ መብቶች ኮሚሽነሩ ዶክተር አብዲም ይህ ችግር ሊታይላቸው እንደሚገባ ያመለክታሉ።

የጤና ተቋማት ለሕክምና መሳሪያዎች እና ተዛማጅ ግብዓቶች ግዢ ከፍተኛ ውጪ የሚያወጡ በመሆኑ የፋይናንስ ተቋማት በአነስተኛ ወለድና የሕክምና መሳሪያዎች

በመያዣነት ወይም ደግሞ በማዝያዝ ብድር እንዲያገኙ ተደራሽ እንዲሆኑ። ይሄ እንግዲህ ከጤና ተቋማቱ የግል ጤና ተቋማቱ አንጻርም ሊመቻችላቸው ቅድም ካልኩ አንዱ የማመቻቸት ግዴታዎች ናቸው እና ከዛ አንጻር መታየት ይኖርባቸዋል ብለናል። የጤና ሚኒስቴር የስራ ኃላፊው ዶክተር ኢልባቡር ቡኖ በበኩላቸው በግሉ የጤና ዘርፍ ላይ የሚታዩትን ችግሮች ለመፍታት ጥረት እንደሚደረግ ነው የሚናገሩት።

ምንድን ነው ህብረተሰቡ እንዲማረር ዋጋው ከጊዜ ወደ ጊዜ እንዲጨምር ያደረገው በተለይ ፕራይቬት አካባቢ ላይ ምንድን ናቸው የሚሉትን ነገሮች ጥናት እየተደረገ ነው። ኦልሞስት መስከረም ላይ ነው የጀምረው። አሁን ወደ ማለቅ ሄዷል። ከዛ ጥናቱ በኋላ ሜ ቢ ምናልባት ነገሮችን የምናይ እና በምን አይነት ሁኔታ ይህንን ማስተካከል እንችላለን የሚለው ያው ከነሱ ጋር ከአሶሲሽኑ ጋር በመዋየት ከሚመለከቱ አካል ጋር በመዋየት የሚፈታ ይሆናል ብዬ አስባለሁ።

ፕራይቬት ላይ የሚሰጠው ሕክምና ኳሊቲ ኦፍ ኬር የሚሰጥበት እና እንደገና ደግሞ በተቻለ መጠን ህብረተሰቡም የሚረካበት እና በዋጋ የማይማረርበት አይነት ነገር እናደርጋለን ብዬ አስባለሁ። ምክንያቱም ያው ሁሌም እነሱ መኮነን እና ችግር አለባቸው ማለት ሳይሆን የሚሰጡም ሰርቪስ አፕሬሽት ማድረግ ያስፈልጋል። እጅግ በጣም ብዙ ህብረተሰብ ነው ተደራሽ የሚያደርጉት። በግሉ የጤና ዘርፍ የሚሰጡት አገልግሎቶች ለህብረተሰቡ ተደራሽ የሆኑ ዘንድ የአሰራር የፖሊሲና የህግ ማሻሻያ እንደሚያስፈልግም የሰብአዊ መብቶች ኮሚሽኑ አክሎ አመልክቷል።

ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። ተከታዩ ዘገባ በከተሞች ዙሪያ የሚከማች ያገለገለ የፕላስቲክ ምርት ውጋጅ አንዱ የአካባቢ ብክለት መንስኤ ሆኖ ሲጠቀስ ቆይቷል።

ይህን ችግር በመቅረፍ መንገድ ስራ ፈጣሪ ሆነው ከሚንቀሳቀሱ ወጣቶች መካከል አንዷ ወጣት ሰላማዊት ቶማስ ናት፤ ይለናል ዮናታን ዘብዲዮስ ባሰናዳው ዝግጅቱ። በስራ አስኪያጅነት የምትመራው የማምረቻ ተቋሟ ኩል ፕላስቲክ የተወገዱ የፕላስቲክ ተረፈ ምርቶችን ዳግም ወደ ምርት ሂደት እየመለሰ ሀብት በማፍራት ላይ እንደሚገኝም ይጠቁማል። እነሆ ዝርዝሩን።

የተጣሉ ፕላስቲኮችና ጀሪካኖችን መልሶ መጠቀምን አንደኛው ግቡ፣ የማይበሰብሱ ቆሻሻዎች በተፈጥሮና አካባቢ ላይ የሚያደርሱትን ብክለት መቀነስ ሌላኛው ዓላማ አድርጎ የዛሬ አምስት ዓመት በሐዋሳ ከተማ የተጀመረው የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊት ቶማስ ስለ ድርጅቱ አጀማመር ትናገራለች። ይህን ሥራ እንዲሠራ ያነሳሳኝ አንደኛ የተማርኩትን ሳይንስ ኬሚስትሪ ነው። ዘንብ አካባቢ ደግሞ የተለያዩ

የፕላስቲክ ተረፈ ምርቶችን አይ ነበር። ስለዚህ ይህ እንደ መልካም አጋጣሚ በማየት የፕላስቲክ ሪሳይክሊንግ አካባቢን መጠበቅ፣ ፕላስ ከቆሻሻ ገቢን ማግኘት እንደሚቻል ስለተረዳሁን ወደ ስራው። ከዚህ በተጨማሪም የኬሚስትሪ ምርቋ ሰላማዊት በዚህ ዘርፍ እንድትሰማራ ጉልበት ሆኖኛል ያለችውንም ስትናገር ከዚህ በፊት

ፋብሪካ ላይ ለተወሰነ ጊዜ ሰርቻለሁ። ፋብሪካ ለብዙ ሰው የስራ እድል ይፈጥራል፣ ፕላስ ጥሩ ገቢም ያስገኛል። ያን በማየት በትንሹ ለመጀመር ያው ስራ ወስኜ መልቀቅ ነበረብኝ። ሰላማዊት የልጆች እናት ነች፣ የቤት አስተዳዳሪም። ታዲያ ተደራቢ ኃላፊነት መሸከምና ለራእይ ስኬት መትጋት ሂደቱ ቀላል እንደነበርም ገልጻለች። ስራ ላይ ሆኜ

ጎን ለጎን በጣም ዋጋ እየከፈልኩኝ ማስተካከል ነበረብኝ። ብዙ ሂደቶችን ማሽን የማግኘቱን ማሽን ለማየት ልጆችም ትቶ ቻይና መሄድ ነበረብኝ። በጊዜው ህጻን ልጅም ትቶ መሄድ እነዚህ እነዚህ ነገሮች በቃ ማሸነፍ እንዳለብኝ ያለሁበትን ካለሁበት የተሻለ ማግኘት እንዳለብኝ ለራሴ ስለነገርኩት ያው መፍራቱም ቢኖር

ግን ያው ተቋቁሚው አድርግ ያለው። ብዙ የኢትዮጵያ ወጣቶች በእንደዚህ አይነት የስራ መስክ መሰማራት ሲሹ የመነሻ ገንዘብ ወይም ካፒታል አለመኖር፣ ብድር አለመመቻቸትና የማሽነሪ አለመኖር የሚቸገሩባቸው መሰረታዊ ጉዳዮች ስለመሆናቸው ይናገራሉ። የሰላማዊትን ተሞክሮ ጠይቅናት። እኔ መጀመሪያ ከፕላስቲኩ በፊት ምንድነው ስራን ለመሞከር ያደረግኩት አገልግሎት ስራ ጀመርኩኝ። የአገልግሎት ስራ የአገልግሎት ስራ ላይ ልምድ በማግኘት የተን

የተወሰነ የመነሻ ካፒታል በመያዝ ወደ ማኑፋክቸሪንጉ። ምክንያቱም ማኑፋክቸሪንጉ ብዙ ፋሲሊቲ ይፈልጋል፣ መስሪያ ቦታ ይፈልጋል፣ የሀይል አቅርቦት ይፈልጋል። እነዚህ ነገሮች ለማሟላት አገልግሎት ዘርፉ ላይ ስራውን ለማየት ሞከርኩኝ። ገቢንም የተወሰነ መነሻ ካፒታል የሚሆነኝን ካዘጋጀው በኋላ ነው ወደ ማኑፋክቸሪንጉ የገባሁት።

ተረፈ ምርቶችን የሚያገኟቸው ሰብስበው ከሚያቀርቡላቸውና ከሐዋሳ ኢንዱስትሪ ፓርክ መሆኑን ወይዘሮ ሰላማዊት ገልጻለች። ሪሳይክል ያደረጓቸውን ወይም መልሶ ያመረቷቸውን ምርቶች እንደ የፈላጊዎቻቸው እንደሚያቀርቡላቸውም ትናገራለች። እነዚህን ጥሬ እቃዎች ፍላጎት ባለበት ሴልስ እናደርጋል። ያየቸውን የፕላስቲክ ማቴሪያሎች ተጠቅመው ጀሪካን፣ የተለያየ ነገር የሚያመርቱበት ፋብሪካ ሰፕላይ እናደርጋለን። ከዛ በተጨማሪ በፕላስቲኮችን

የፕላስቲክ ምርቶችን ለግብርና ግብአት እንዲሆኑ ምናዘጋጃቸው እነሱም እንደ ደንበኛው ፍላጎት በሚፈልገው ማቴሪያል ማዘጋጀትን ስለምንችል እነሱንም ተጠቅመን የግብርና ግብአት እናዘጋጃል። ሌሎች ወጣቶችም የስራ እድል ተፈጥሮላቸው በማህበሩ ቅጥር ግቢ ውስጥ በስራቸው ላይ ያሉ አይቻቸዋለሁም። አሁን ላይ በቋሚነት ሀምሳ ሰራተኛ አለ ስራው

እቃ በብዛት በሚገኝ ሰዓት ከዛም በላይ ቁጥሩ ከፍ ይላል። ድርጅቱ ለ250 ወጣቶች የሥራ ዕድል ይፈጠራል ያለውን ሁለተኛ ፋብሪካ ለመገንባት ዝግጅት ማጠናቀቁን ወይዘሮ ሰላማዊት አስታውቀም። የሐዋሳ ከተማ አስተዳደር መሬት በማዘጋጀት የደቡብ ክልል የካፒታልና ሊዝ ፋይናንስ ድርጅት ለሶስተኛ ጊዜ ማሽነሪ በማቅረብ እንደሚያግዙ መስማማታቸውን ገልጻለች። ተጠቅመን የምንጥላቸው የውሃ የፕላስቲክ ጠርሙሶችን መልሶ ጥቅም ላይ የሚውል ፋብሪካ ለመክፈት

ዝግጅት አጠናቀናል። የደቡብ ካፒታል በጣም ሁሌም ላመሰግነው የምፈልገው ተቋም ነው። ከመነሻ ጀምሮ እኛ ኦልሞስት የሶስተኛ ዞን የማሽነሪ ሊዝ ፋይናንሲንግ ውል አድርገን ያለን ኢንተርፕራይዝ ነው። ጥሩ አመላለስ አለም። እነሱ ምስክርነታቸውን መስጠት ይችላሉ። እኛም አፋችን ሞልተን እንናገራለን። እናም ወጣቶች ዙሪያችሁን ተመልከቱ። ሁሉም ነገር ሀብት ነው ብላችኋለች።

የኩል ፕላስቲክ መስራችና ስራ አስኪያጅ ወይዘሮ ሰላማዊት ቶማስ፣ ሁለት ነገር ማለት እፈልጋለሁ። የመጀመሪያው ከግለሰቦች ጀምሮ የተጠቀምንበትን ቆሻሻ የምንለውን ነገር አወጋገዳችን ላይ አዌርነስ ቢኖረን ሪሳይክል መሆን የሚችለውን ሪሳይክል ኦርጋኒክ የሆነውን ለኮምፖስት የሚያገለግለውን ኦርጋኒክ የሆነውን የመለየት ነገር ቢኖር እያንዳንዱ ነገር ሀብት ነው

የምንጥለው ነገር መልሶ ኢንካም ጀነሬት ይደረጋል። ለብዙ ሰዎች የስራ እድል ይሆናል። ሁለተኛው ላነሳ የምፈልገው ነገር ወጣቶች ስራ ፈላጊ ነው። ብዙ ወደ ስራ መፍጠር ቀላል ሆኖ አይደለም። አቃለሁኝ። እንደዚህ ሲባል ብዙ ጊዜ ሰው አያምንበትም። ግን ከምንም ነው፣ በእውነት የተነሳ ነው። ጥንካሬ ብቻ ነው እኛ ጋር የነበረው እና

ወጣቶች ማሸነፍ ይችላሉ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ።

የመጨረሻው ዘገባ፣ የዩናይት ስቴትስ የአገር ውስጥ ደህንነት መስሪያ ቤት የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም ያለ ዕድሜያቸው ለስራ በተሰማሩ ሕጻናት አሊያም ተገደው ለጉልበት ስራ በተሰማሩ ሰዎች የተሰሩ ቁሳቁሶችን ለመለየትና ወደ አገር ውስጥም እንዳይገቡ ለመከላከል የሚቻልበትን መንገድ እያጤነ ነው። የአሜሪካ ድምጿ ጁሊ ታቦ ያጠናቀረችውን ዘገባ እንደሚከተለው አቀርበዋለሁ።

በዓለም ዙሪያ በየአመቱ በሚሊዮኖች የሚቆጠሩ ሰዎች አስከፊ የጉልበት ብዝበዛ በተንሰራፋበት ሁኔታ ውስጥ ለመስራት ይገደዳሉ። ይህም ዓለም አቀፉ የሰራተኞች ጉዳይ ድርጅትና ዩኒሴፍ በቅርቡ ይፋ ያደረጓቸው አሀዞች እንደጠቆሙት እድሜያቸው ከአምስት እስከ አስራ ሰባት ዓመት የሆኑ ቁጥራቸው አንድ መቶ ስልሳ ሚሊዮን የሚደርሱ ሕጻናትንም ይጨምራል።

ይህን እያደገ የመጣ ስጋት ለመቅረፍ የዩናይት ስቴትስ የሀገር ውስጥ ደህንነት ሚኒስትር የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም በጉልበት ስራ ተገደው በተሰማሩ ሰዎች የተሰሩ እቃዎችን ለመለየት እና ወደ ሀገር ውስጥም እንዳይገቡ ለመከላከል የሚሰራ አዲስ ግብረ ኃይል አቋቁሟል።

የሰው ሰራሽ ልዕቀት ቴክኖሎጂን በመጠቀም ወደ አገር ውስጥ ከሚገቡ ምርቶች ውስጥ በግዳጅ በጉልበት ስራ በተሰማሩ ሰዎች የተመረቱ እቃዎችን መለየትና ጉዳቱን መቆጣጠር እንሻለን። ችግሩን ከምንጩ ለመፍታት ትልቅ እገዛ ያደርጋል ይላሉ በዩናይት ስቴትስ የሰራተኞች ጉዳይ ሚኒስቴር የዓለም አቀፍ ጉዳዮች ረዳት ሚኒስትሯ። ፎር ኤግዛምፕል

ለምሳሌም ያህል ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተመረተ የኮባልት ምርት የት እንደሚደርስ እንመልከት። ቻይና ውስጥ ወደ ሊቲየም አዮን ባትሪነት ተቀይሮ ዩናይትድ ስቴትስ ውስጥ በምናገኛቸው የኤሌክትሪክ ተሽከርካሪዎች ባትሪዎች ላይ ይገጠማል።

የሰው ሰራሽ ልህቀት ቴክኖሎጂ ጠቃሚ ሊሆን ቢችልም እስካሁን ብቃቱ ሙሉ በሙሉ ያለመረጋገጡንና በጥንቃቄም ተግባር ላይ መዋል እንዳለበት ባለሙያዎች ያስጠነቅቃሉ። አካባቢውን አጢኖ እንደሚደርስበት አውቃለሁ። ይህንና እንደ ቻይና ያለ አካባቢን ለማጤንና ለመረዳት ስትሞክር

ከቻይና ትክክለኛ መረጃ ማግኘት ምን ያህል ከባድ እንደሆነ እያወቅ በሰው ሰራሽ ልህቀት አማካኝነት የተገኘው መረጃ በእርግጥ ትክክለኛ መሆኑን እንደምን ማረጋገጥ ይቻላል? ከቴክኖሎጂው በተጨማሪ የሚያስፈልገው ፍቃደኝነት ነው ይላሉ ቲያንሊ።

መንግስታትና ኩባንያዎች በየበኩላቸው ሕጎችን ለማውጣትና የወጡትንም ለማስከበር እንዲሁም ለመቆጣጠር እርምጃዎችን መውሰድ ያስፈልገናል። ይህ በእንዲህ እንዳለም የሰው ሰራሽ ልህቀት ቴክኖሎጂን በመገልገል የተባለውን ስራ እንዲሰራ የተቋቋመው ግብረ ኃይልም በጉዳዩ ዙሪያ ያጠናቀረውን የጥናት ሪፖርት በመጪዎቹ ወራት ውስጥ ለአገር ውስጥ ደህንነት ሚኒስቴር

ያቀርባል ተብሎም ይጠበቃል። ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ምሽት ያሰናዳናቸው ዝግጅቶች እነኚሁ ነበሩ። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ ከስርጭት መሐንዲሱ ኮርኔልየስ ቲነር እና ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ነገ ከምሽቱ ሶስት ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ።